ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ቤተሰቦች እንግዲህ በደፈነው ነው። ይህን ነገር አረግ፣ አታደርግ ነው የሆነ አለ ሆነ ነው እና ትንሽ ማስረዳት ምናምን ነገር አይታይም። ብዙ አበሻ ወላጅ ላይ እና ልጆቹ ደግሞ በአንድ ሳይድ ስርቴት ደግሞ ሲሄዱ ኤቪዴ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸውም ወላጅ

ሀገራቸው የሚወጡ ኢትዮጵያውያን ቁጥር እየጨመረ መሆኑ ይገለጻል። በውጭ ተወልዶ የሚያድጉ ልጆች ቁጥርም በተመሳሳይ እየጨመረ ስለመሆኑ እየተነገረ ነው። ልጆችን በውጭ የሚያሳድጉ ወላጆች የሚገጥሟቸውን ተግዳሮቶች የተመለከተ መሰናዶ በምሽቱ ተካቷል። ሌሎች ጉዳዮችን የሚያዘውን መሰናዶ ሀብታሙ ስዩም ይመራዋል። ብርሃን ያሉ ደግሞ የምስልና ድምፅ ቅንብሩን ትከውንልናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ ይሻገር። ወጣቶች ከሀገራቸው የሚወጡ ኢትዮጵያውያን ቁጥር እየጨመረ መሆኑ ይገለጻል። በውጭ ተወልዶ የሚያድጉ ልጆችም በተመሳሳይ ቁጥራቸው እየበዛ መሆኑ ይነገራል። ወላጆችም የመጡበትን ኢትዮጵያዊ ባህል እሴትና ሃይማኖታዊ አስተምህሮትን በሚያንጸባርቅ መንገድ ልጆቻቸውን ለማሳደግ ጥረት ማድረጋቸው አልቀረም። ሆኖም ባለሙያዎች እንደሚሉት ይሄ ሁኔታ በአመዛኙ በወላጆችና በልጆች መካከል ክፍተትን በመፍጠር ልጆችን እስከ ራስ ማጥፋት የሚያደርስ ድባቴ ውስጥ ይከታቸዋል። ልጆችን በውጭ ሀገር የሚያሳድጉ ወላጆች የሚገጥሟቸው ተግዳሮቶች ዙሪያ ስመኝ ሸቆየ ባለሙያዎችና ወላጆችን አነጋግራለች። በቀጣዩ ዘገባ ተካተዋል። የ19 ዓመቷ ማሀሌት ደምሴ ተወልዳ ያደገችው ዩናይትድ ስቴትስ አትላንታ ግዛት ውስጥ ነው። ለወላጆቿ ብቸኛ ልጅ በመሆኗም ከኢትዮጵያዊ እናቷና አባቷ ጋር ቅርብ ግንኙነት እንዳላት እንዲሁም የኢትዮጵያን ቋንቋ፣ ባህልና ሃይማኖት አውቃ እንድታድግ ይጥሩ እንደነበር ትናገራለች። ስለ ሁሉ ነገር ኦብነን በጣም እናወራለን። ብዙ ምንም የምንደባበቁ ነገሮች የሉም ስለዚህ በጣም አሪፍ አስተዳደግ ነበር። በሁሉ ነገሩ በባህሉ በጣም እናከብራለን። ከቤተሰቦቻችን ጋር እንገናኛለን። ገና፣ ብቲ ፋሲካ፣ ብቲ ሁሉን ነገር እናረጋለን። አሁን ዩኒቨርሲቲ ስለገባ ነው ቤተክርስቲያን መሄድ ብዙ ያልቻልኩት ግን እሁድ ሁሌም ቤተክርስቲያን እንሄዳለን አብረን። አሁን በመርሰር ዩኒቨርሲቲ የህክምና ትምህርቷን የምትከታተለው ማህሌት በኢትዮጵያዊ ባህልና ወግ ቀርጸው ያሳደጓት ወላጆቿ እሷን ለአደጋ ያጋለጣል ብለው ከሚያስቧቸው ነገሮች እንድትርቅ ክልከላዎችና ገደቦች እንደነበሯቸውም ታስታውሳለች። ወይ ተይ ይበዛል አንታስቢው ነው የምንባለው። ለምሳሌ ተይ የምትባያቸው ነገሮች ምንድን ናቸው? ስሊፕ ኦቨር አይቻልም። አንዳንዴ ውህ ለምን እዚህ ለምን እነሱ እንደዚህ ያደርጉኛሉ ምንድን ነው አሜሪካንን ምናምን ለምንድን ነው የኢትዮጵያ ሀሳባቸውን እዚህ እንደዛ የሚያስቀምጡት ብዬ አስባለሁ። ግን ከአስራ ስድስት አስራ አምስት አመት በኋላ ገባኝ ምክንያታቸው ለምን እንደሚከ በቃ እናቴን ሳወራት ትነግረኛለች። አይ ላንቺ ብዬ ነው ላንቺ ብዬ ነው ስትደጋግም ስትነግረኝ በቃ ገባኝ። ብዙ ከቤተሰቦችሽ ጋር ካልተግባባሽ እና ካላወራችሁ በቃ መቼም አይገባሽም። በዛ ጊዜ በቃ አልገባኝም ለምን እንደዚህ እንደሚያደርጉ፣ ግን ሳድግ በቃ አንደርስታንድ አረግኳቸው ምክንያቱን ለእኔ ብለው ስለሆነ በቃ ገባኝ። ከኢትዮጵያ ውጭ ተወልደው የሚያድጉ ሁሉም ልጆች ግን እንደ መሀሌት በለጋ ዕድሜያቸው ተረድተው የቤተሰቦቻቸውን የአስተዳደግ እሴትና የሚያሳድርባቸውን ተጽዕኖ አይቀበሉትም። ባለሙያዎች እንደሚሉት የዲያስፖራ ወላጆች ባላቸው ባህላዊ አመለካከትና ልጆች ከትምህርት ቤትና ከሚኖሩበት አካባቢ በመነሳት በሚያዳብሩት ፍላጎት መካከል ያለው ትልቅ ልዩነት ልጆችን እስከ ራስ መጥፋት ለሚያደርስ ድባቴ ያጋለጣሉ። በዋሽንግተን ዲሲ ሜሪላንድና ቨርጂኒያ የሚኖሩ አፍሪካዊ ወላጆችንና ልጆቻቸውን በዚህ ዙሪያ የሚያማክረው የስነ ማህበረሰብ ጥናት ባለሙያው ማቴዎስ ደሳለኝ እንደ አውሮፓውያን አቆጣጠር በ2016 ያቋቋመው ተቋምም በዋናነት በልጆችና በወላጆች መካከል የሚፈጠረውን ይህን ክፍተት ለመሙላት ይሰራል። ኢትዮጵያውያን ወላጆች ልጆቻቸውን በውጭ ሲያሳድጉ የራሳቸውን ባህላዊና ሃይማኖታዊ ሴቶች ብቻ በሚያንጸባርቅ መልኩ ለማሳደግ ሲጥሩ በልጆች ላይ የሚፈጠረውን ተጽዕኖ ማቴዎስ ያስረዳል። በጣም ብዙ አይነት ጫና አለ። ለምሳሌ እንግዲህ በጣም አሁን እኛ ከሚችስ ዲፕሬሽን አለ፣ ራስ ማጥፋት አለ። በቃ አስቸጋሪ እድሜ ነው። ቢከስ ሰውነታቸውም የተለወጠ ነው። ድገት አለ በጣም ኪሪየስ ናቸው። እንዲህ ነው የእኛ ቤተሰቦች እንግዲህ፣ በደፈነው ነው ይህን ነገር አድርግ አታድርግ ነው የሆናል ላይሆንም ነው እና ትንሽ ማስረዳት ምናምን ነገር አይታይም ብዙ አበሻ ወላጅ ላይ እና ልጆቹ ደግሞ በአንድ ሳይድ ስርቴት ደግሞ ሲሄዱ ኤቪዴ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸውም ወላጅ ያ ያሉ ገባሽ? እንዴት ኢንትራክት እንደሚያደርጉ ወላጆቻቸው ጋር። ሁሉም ነገር ደግሞ እዚህ ሀገር መረዳት በቃ ትምህርት ቤቱም አመሰራረቱ፣ ክሪኩለም፣ ሁሉም ነገር ጥያቄ እንድጠይቅ የሚገፋፋሽ ባህል ነው። ሶ ልጆቹ አንዳንዴ ጥያቄ ሳይመለስላቸው ሲቀር ወይም እንደዚህ አይነት ነገር አይደረግም ወይ ይደረጋል ሲባል ያለምንም እንግዲህ ያለምንም ኤክስፕላኔሽን ብዙ ጊዜ ልጆቹ ያልተወደዱ ይመስላቸዋል፣ ወይም በቃ የማይፈለጉ ይመስላቸዋል እና ብዙ ዲፕሬሽን አለ። በውጭ የሚወለዱ ልጆች የሚያድጉበት ስርዓት፣ እሴትና ሕግ የአፍሪካ ወላጆች ከለመዱት እንደሚለያይ የሚያሰምርበት ማቴዎስ ይህ በልጆቹ ላይ የሚፈጥረውን ተጽዕኖ አብዛኞቹ ኢትዮጵያውያን ወላጆች እንደማያስተውሉትም ያመለክታል። ያ ለምሳሌ ወይ ልጅ ምንም ማለት የሚታወቅ አይነት ችግር አይደለም። ወይ በመጥፎ መንፈስ ነው የሚባለው። በቃ ምንም ወላጆቻቸው አይረዱትም። ልጆቻቸው ደግሞ በዛ ለቅ በቃ እራሳቸውን ነው የሚያሳድጉት ማለት ትችላለች። ሁሉም ነገር ተሸክመው ወላጆቻቸውን ለማስደሰት እየጣሩ ከቤታቸው ደግሞ ውጭ ያለው ባህል ደግሞ በጣም ስለሚለይ፣ በዛም ባህል በዛም ኤክስፔክቴሽን በቃ የሚችሉት ሁሉ ማድረግ ይችላሉ ና አንዳንዴ በቃ ይበዛባቸዋል። ይበዛባቸው ደግሞ የማይሆን ውሳኔ ላይ ይደርሳሉ ማለት ነው። ሌላው የቋንቋ ልዩነት ነው። አንዳንድ ወላጆች በሚኖሩበት ሀገር የሚነገረውን እንግሊዘኛም ይሁን ሌላ ቋንቋ ሀሳባቸውን ሙሉ ለሙሉ መግለጽ በሚያስችላቸው መንገድ አይናገሩትም። ልጆች ደግሞ ወላጆቻቸው የመጡበትን ቋንቋ አይረዱትም። ይህ በወላጆችና ልጆች ግንኙነት ላይ ትልቅ ክፍተት እንደሚፈጥር ማቴዎስ ይገልጻል። ልጆቹ አማርኛም በደንብ አይችሉም ወይ ትግረኛም በደንብ አይችሉም፣ እንግሊዝኛ ነው የሚችሉት። ወላጆቻቸው ደግሞ አይችሉም እንግሊዝኛ በደንብ ብዙ ጊዜ ትንሿ ችግር ጎልጎልታ ወይ ትናንሽ ነገር ተጨማምሮባት በጣም ትልቅ ችግር ይሆናል ለእነዚህ ልጆች እና ብዙ ጊዜ አጋጥሞናል በአጭሩ ሁለት ሶስት ስራ ደግሞ ሲሰሩ ከልጆቻቸው ይረቃሉ ሳያውቁት ኦቨርታይም ልጆቹ በጣም ብዙ ጊዜ ይኖራቸዋል ለራሳቸው ወላጆቹም ወላጆቻቸውም ልጆቻቸውም እንደሚያደርጉ አያውቁም ማለት ነው ያኔ በጣም አደጋ የሚፈጠሩ እንደዚህ አይነት ሁኔታ ላይ ነው አዎ እንግዲህ ኢትዮጵያ ብር ለመላክም ኢትዮጵያ የሚያስተዳድረው ቤተሰብ ሊኖር የሚችላል በጣም ከባድ ነው። አንድ መልስ ያለው ነገር አይደለም። መሀሌትን ታዲያ ወላጆች አይረዱኝም የሚል ስሜት የሚበረታበትን ይህን እድሜ እንዴት አለፍሽው ብዬ ጠይቂያታለሁ። ልጆችም ወላጆችም መግባባት አለባቸው፣ መስማትም አለባቸው። ሁልጊዜም እኔ ትክክል ነኝ ወላጆች ስለሆንኩ እኔ ትክክል ነኝ ወይስ እኔ ልጅ ነኝ እኔ ትክክል ነኝ ማለት አይቻልም። መግባባት አለባቸው። ተሳስቼ ይሄን ነገር ካልኩ ወይስ እንደዛ አይባልም እንደዛ አይባልም ከተባልኩ፣ በቃ አደብቃለሁ ስሜቶችን ግን፣ ዝም ብዬ ፍሪሊ ማውራት ስለምችል ቤት ውስጥ በቃ እናወራለን። ይሄን ይሄ ትክክል ነው፣ አይን እንደዚህ ይመስለኛል ስንባባል፣ እንግባባለን ሁለታችንም። እንደ ልጅ የሚያስደስት እንደ ልጅ የሚያስለቅስ ነገር የለም የሚለው ማቴዎስም በዋናነት የሚመክረው ወላጆች ለልጆቻቸው ጊዜ እንዲሰጡና በቁጣ ትዕዛዝ ማስተላለፍ ሳይሆን የመነጋገር ባህል እንዲያዳብሩ ነው። ለልጆቻቸው ጊዜ እንዲሰጡ የልጆቻቸውን አስተዳደግ ልጆቻቸው ምን እንደሚያናደዳቸው፣ ምን እንደሚያስጋቸው፣ ምን እንደሚያስደስታቸው ለማወቅ ያህል እንኳን ልጆች ጋር ጊዜ ማሳለፍ ጊዜ መስጠት አለብሽ። እንደዚህ አይነት ነገር ከሌለ መደበቅ ነገር ታይባቸዋለች ልጆቻቸው ላይ አለመነጋገር ኮሚኒኬሽንም በቃ የሞተ የሞተ የሞተ ይመጣል እና ያኔ ችግር ነው። በቃ ልጆቻቸው ራሳችን እንችላለን አታስፈልጉም የሚሉበት ጊዜ ይመጣል። ማቴዎስ እንደሚለው ልጆች የሚያዳምጣቸውንና የሚረዳቸውን ይፈልጋሉ። በዚህም ምክንያት በርካታ ወላጆች ልጆቻቸውን እንዲያናግርላቸውና እንዲመክርላቸው ወደ እሱ ተቋም እንደሚመጡ ይገልጻል። ላለፉት ስምንት ዓመታትም በቀጥታና በተዘዋዋሪ በአሜሪካ ለሚኖሩ ከሶስት ሺህ በላይ ወጣቶች የማማከር አገልግሎት ሰጥቷል። ቤተሰቦቿ ባህሏንና ሃይማኖቷን አሳውቀው ስላሳደጓት ኩራት እንደሚሰማት የምትገልጸው መሀሌትም ልጆቼን በተመሳሳይ መንገድ ነው የማሳድገው ትላለች። ቀስ ብለሽ ኤክስፕሌን ብታደርጊ እንጂ ድምጽሽን ከፍ አድርገሽ ካላወራሻቸው በቃ ይገባቸዋል። ዋናው ነገር ግን ባለሙያዎች የሚመክሩት ወላጆች ለልጆቻቸው ጊዜ እንዲሰጡ በግልጽ የመነጋገር ልምድ እንዲያዳብሩና በሁለቱ ባህሎችና አኗኗሮች መካከል ሚዛናዊ አመለካከት እንዲኖራቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ሙያሎጂ መሰረቱን በይነመረብ መረብ ላይ ያደረገ የትምህርት ተቋም ነው። ተቋሙ ወጣቶች ቢያውቋቸው ያተርፉባቸዋል ያላቸውን ሙያዊ ክህሎቶች በቀልብ ሳቢ ምስሎች እያደራጀም ያቀርባል። በተጨማሪም በተለያዩ ዘርፎች መምህራንን እየጋበዘ ከቀለም ትምህርት የተሻገረ ተጨባጭ ክህሎትን ለማጋራት እየጣረ ይገኛል። የመረጃ ቴክኖሎጂ ባለሙያ ከሆነው የተቋሙ ኃላፊ ምስክር አዳነ ጋር አጭር ቆይታ አድርገናል። ከልጅነት የጀምሮ ሶፍትዌር ኢንጂነር የመሆን ትልቅ ህልም ነበረኝ። ምስክር አዳን እባላለሁ። የሞያሎጂ ዲጂታል ሰርቪስ ስራ አስኪያጅ ነኝ። ሞያሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው። ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያም ውጭ መሆን ይችላል። ነገር ግን በተለያዩ ትምህርት የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን ካልኩለሙን አዘጋጅተን ፕሮዲስ አርገን ማርኬት አርገን ለተጠቃሚዎች እናደርሳለን። ባዮሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ፕሪሪካርድድ የሆነ ቪዲዮዎች አለ እራሳቸውና ኳሊቲያቸውን ይጠበቋሉ። ጥሩ ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው ዓለም ላይ ኤክስፔሪንስ ያላቸው ቢያንስ ከአምስት ዓመት እስከ አስር ዓመት በላይ የሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አሪያ መሆን የሚችሉ ኢንስትራክተሮችን መርጠን ከእነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ ብለን የምናስባቸውን ኮርስ መርጠን የሚሰጥበት ፕላትፎርም ነው። ሙያሎጅ ዶት ኮም ይሰኛል። በጣም አመሰግናለሁ። ምስክር፣ ይሄ ሙያሎጂ የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅተው የሚቀርቡበትን አውታር ለመመስረት ምክንያት የሆናችሁ ጉዳይ ምንድን ነው የሚለውን እስቲ በመጀመሪያ ያስረዳን። እንግዲህ ይህንን ስንጀምር አሁን ኦልሞስት አንድ አመት አልፎናል። ከመጀመራችን በፊት እኛ እንደ ባገራውንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና እዚያ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርስቲ እንደተመረቁ ግን ሪያሊቲ ወርልድ ላይ ግን ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገሮችን እንሰጣቸው ነበር ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪየንቴሽን ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህን ስናየው ለካ ይሄ ነገር ያለው ሶፍትዌር ላይ ወይም ደግሞ ቴክኖሎጂ ላይ ብቻ አይደለም። ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራው ዓለሙ ሲገባ ይሄ ነገሮች እውቀት ያስፈልግ ወይም ደግሞ ሪል እስኪሎች ያስፈልገዋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከምንማረው የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተም ተምረን ወይም ደግሞ በሳለም የምናገኛቸው ኤክስፔሪንሶች ትልቅ ናቸው ብለን አሰብን። ሶ ይናት ይህንን ነገር ከሶፍትዌሩ ወጣ አድርገን ብናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶችን እነማን ናቸው ብለን አሳብም ስናስባቸው ኦልሞስት ወደ ከሁለት መቶ ሀምሳ በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ ቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም ኤኒ ቋንቋ ደብ ተደርጎ ሊሆን ይችላል መማር ይቻላል ብለን አሰብን። ስለዚህ ለምንድን ይህን ማንጀመረዋለን? ሲስተሙ ላይ ባክግራውንዳችን ነበር። እሱን ሰራን፣ ከኢንስትራክተሮቻችን ጋር አወራን፣ መረጥን፣ ከነሱ ጋር ፕሮዳክሽን ሰራን፣ ዘን ለቀቀን ማለት ነው። የዚህን ሰዓት ላይ ማለት ብዙ ሰው ይህን ነገሮች በቀላሉ መጠቀም እንደሚችል ማየት ችለናል ማለት ነው። ሞያሎጂ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው ስልጠናውን የሚሰጡ ሰዎችን መምራኖችን የምትመርጡበት መስፈርት አላችሁ ወይ? ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካደሚክ የሆኑ ማለትም፣ ከቀለም ትምህርት የተለዩ የሞያ ወይም እንደ ስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም ስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥና ነው። ስለዚህ ከቀለም ትምህርቶች ውጭ በቀላሉ ሰዎች መማር የሚችሉት አንዳንዴ አስበነው ከሆነ ብዙዎቻችንን ስራ ላይ ለምለም የምንሰራው ነገር ከተማርንበት የተለየ ነው። የተለየ በፊልድ ነው። ኢቭን ያጠና ነው ሌላ ነው፣ የምንሰራበት ሌላ ነው። ኢቭን የተማርንበት ፊልድ ላይ እንኳ የምንሰራ ኤክስፒሪንስ የምናደጉ ግን ሌላ ነው ማለት ነው። ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ወርልድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በአምስት በስድስት በአስር ሰዓት ውስጥ ባለው ጊዜ ውስጥ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንፃር አንጻር ደግሞ መምህራኖቹ ሙያሌጅ ዶስኩም ላይም ገብተው ማየት ይቻላል። አብዛኞቹ መምህራኖች ሚኒመም ከአምስት እስከ አስር አመት ኤክስፒሪያንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፒሪያንሳቸውን ቼክ አድርገን ያመጣ ናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጄኔሬሽን ስፔሻሊ የኛ ተጠቃሚዎች ወይ ደግሞ የኛ ተማሪዎች በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች የሆኑ ራሳቸውንና ህይወታቸውን መቀየር የሚፈልጉ ናቸው። ሰዎች። እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ ምንድን ነው? ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤት ወይም ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርቱ ላይ ትኩረት የማንሰጠው ተመርቄ ምን ሆናለሁ፣ ተመርቄ ምናደርጋለሁ፣ ማንን መስላለሁ የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪልወርድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ እችላለሁ። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዝች ሀሳብ በዚህ ኮርስ ላይ ማግኘት እንችላለን ማለት እና የመረጥናባቸው በቃ ለማህበረሰቡ ኢንስፓየርን ማድረግ የሚችሉ ታማኝ የሆኑ እውቀት ያላች እና ለኔክስት ጀኔሬሽን ደግሞ መለወጥ የሚ አብዛኛው ሰዎች እውነት ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድን ነው ወጣቶች ከነሱ ኤክስፒሪያንስ ተለምረው ተለውጠው ማየት ነው እና እሱ ላይ ትኩረት የሚያደርጉ ኢንስትራክተሮችን የመረጥ ነው ማለት ነው። ይህንን የትምህርት አውታር የጀመራችሁት እንደ ሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው። እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ገና እያበበ በሚገኝባት ሀገር ነውና ይህንን በምታከናውኑበት ጊዜ የገጠሟችሁ አበይት ተግዳሮቶች፣ ፈተናዎች ምን ነበሩ? እንደ ትልቅ ተግዳሮት ባናይም፣ አንተ እንደጠቀስከው የመጀመሪያው የአዌርነስ እጥረት አለ። ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠበቅም። ያንም ለማድረግ ብዙ ትጋት ጠይቃል፣ ማስታወቂያ ጠይቃል ማለት ነው። አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነገር ግን እንደ አጋጣሚ የኮቪድ ያመጣው አንድ በጎ ጎንም ብንለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሚኒኬት ማድረግ አንዱ ካለበት ሌላ ክፍለ ሀገር ሌላኛው ክፍለ ሀገር ጋር በቀላሉ ማውራት የሚችልበት ስራዎችም ትምህርቶችም በኦንላይን መካሄድ ይችላል የሚባሉትን ነገሮችን አትሊስት በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው፣ ግን ስቲል በጣም ገና ገና ነን ማለት እንችላለን እሱ ላይ እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሚኒኬሽን አንጻር ደግሞ አሁን የተሻለ ደረጃ ከበፊቱ ብለን እናስባለን ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍላ መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለ ነው እየመጣን ያለው። እኛም ደግሞ ይህን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ፣ ከክፍያ አንጻርም ደግሞ አሲስትድ ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይም አውቶሜትሪክ ወይም ከሆነው በተጨማሪ ሰዎች ጋር ቀረብ ብለን ማቅረብ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለብን። ያን ነገር መጠቀም አልችልም፣ ያንን ነገር አንደርስታንድ ወይም ደግሞ መረዳት አልችልም የሚባሉ ነገሮች ነበሩ። እሱ ነገር ግን እንዳይኖር በአማርኛ ቋንቋ ተዘጋጅቷል። ቀስ እያለን ደግሞ ወደ ተለያዩ ደግሞ ወደ ሰዎች ሊጠቀሟቸው የሚችልባቸው ቋንቋዎች ደግሞ እንመጣለን። ደግሞ የተወሰኑ ቪዲዮዎችን እኔም ተመልክቻለሁ። እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ የአስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቼዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት ዕቅዳችሁ ምንድን ነው? ምንድን ነው የዚህ የሙያሎጂ ትልቁ ህልም? እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ወይ በሆነ መንገድ ነው ያለውና ሪል ወርድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደግሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው፣ ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ለመያዝ ወይም ደግሞ ለመስራት ብቁ አይደሉም ብለን እናምናለን፣ ወይም ደግሞ ድጋፍ ያስፈልጋቸዋል። ተጨማሪ ማለት ስለዚህ ሙያ ሎጂ ደግሞ ምንድን የሚያስበው እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ነው የሚሆነው ማለት ነው። ወጣቶች አሉ። በየአመቱ የምንሰማው ስምንት መቶ ዘጠኝ መቶ ሺህ ተማሪ ከአስራ ሁለተኛ ክፍል ይጨርሳል። ዩኒቨርሲቲ መግባት ማይችል ብዙ ልጆች አሉ። ነገር ግን ቋንቋና መረዳቱና ወይ ኮምፒውተር ደሞ አክሰስ ደግሞ ካለው በቀላል በሞባይል የሆነው የተለያየ እስኪሎችን ማግኘት ይችላል። በየአመቱ የሚመረቁ ወይ ወደ አስራ ሁለተኛ ክፍል የሚገቡ አለ ከዩኒቨርሲቲ ደሞ የሚወጡ ሰዎች አሉ። እነሱም ሰዎች ተደራሽ ማድረግ ብንችል እንዲሁም ደግሞ ይህን ደግሞ ቴክኖሎጂ እንደመሆኑ መጠን አንተ ልክ ከአሜሪካ ሆነ መመልከት እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ እስኪሎችን ወይም ደግሞ ትምህርቶችን ከኢትዮጵያ ውጭ ደግሞ መስጠት እንችላለን። ለምሳሌ አሁን አንድን ነገር ለምሳሌ ከአንድ ከምናስተምራቸው መካከሎች ውስጥ ስለ ግራፊክስ ዲዛይን ሊሆን ይችላል። አንድ ግራፊክስ ዲዛይን ወይም ደግሞ ቪዲዮግራፊ ሊሆን ይችላል። ይሄ ኢትዮጵያ ውስጥም ሆነ ኬንያም ሆነ አውሮፓም ሆነ አሜሪካም ሆነ ኢዲት የማድረግ ችሎታ ተመሳሳይ ነው የሚሆነው። ስለዚህ ለምንድን ነው እስኪል ያላቸው ሰዎች በቀላሉ የእኛን ፕላትፎርም ተጠቅመው ማስተማር የማይችሉት? የትም ቦታ ልንሆን እንችላለን። አንደኛ ትኩረት ሰጥተን ደግሞ የምናደርገው ብዙ ጊዜ ላይ እንደምታዩ አንተ ባለበት ቦታ እንደምታዩ ብዙ ነገር በእንግሊዝኛ ቋንቋ ብቻ ነው ያለው ነገር ግን አፍሪካ ላይ ብናል የተለያየ ቋንቋ ተናጋሪዎች አሉ። ሁላችንም እንግሊዝኛ አንደርስታንድ ብናደርግም የመጀመሪያ ቋንቋችንን ደግሞ የመምረጥ ቻንስ አለን። ማለት በመጀመር በመለመድ ቋንቋ የሚያስተምረን ሰው ብናገኝ፣ ጎናችን ደግሞ አካባቢዎች ያለው ሰው ሲያስተምረን ስናገኝ ግን የተሻለ ነገር አንደርስታንድ እናደርጋለን። ለመጠየቅም እንትን እላለን ማለት ነው። ስለዚህኛ ፕላናችን ወይም ወደ ኔክስት ደግሞ የምናስቡ ምንድን ነው ይህንን ነገሮች ምን አፍሪካ አውረው ቋንቋ ቤትን ቦታ ላይ ተደራሽ አድርገን ማንም ሰው በሚፈለገው ቋንቋ መማር የሚችልበትን ፕላትፎርም መገንባት ነው ማለት ነው። እጅግ በጣም አመሰግናለሁ። ምስክር አዳነ ሙያ ሎጂ የተሰኘውን ኢትዮጵያውያን በሙያ እንዲሁም በክህሎት እንዲዳብሩ ለማገዝ የተቋቋመው አውታር ዋና ስራ አስኪያጅ ነህ። ስለ አገልግሎቱ እንዲሁም ስለህልማችሁ አጭር መግለጫ ስለሰጠን በእጅጉ አመሰግናለሁ። መልካም እድል ሁሉ ግጠማችሁ። እኔም አመሰግናለሁ በጣም። ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ እየተከታተላችሁ ያላችሁት አድማጮቻችንና ተመልካቾቻችን። በመቀጠል ደግሞ የልጆቻቸውን ችግር በመመልከት የመፍትሄ ሀሳብ የፈጠሩ እናቶች እናስተዋውቃችኋለን። የአይን ብርሃናቸውን ያጡ ልጆቻቸውን እናቶች በትብብር አንድ ገባሬ ሰናይ ተቋም መስርተዋል። በመሰረታዊ ሂደት ወቅት ታዲያ በትምህርት ገበታ ርቀው በየበታቸው የተቀመጡ የችግሩ ተጠቂ ህጻናት ጥቂቶች እንዳልሆኑ ለመታዘብ መቻላቸውን የሚናገራሉ። ጅምራቸውን አስፋፍተው ለበርካታ ህጻናት የእውቀት ጮራን መፈንጠቅ የሚፈልጉትን እናቶች ጥረቶቻቸውን የሚደግፉ አካላትን እንደሚሾም ተናግረዋል። የደን ገረመው ቀጣዩን ዘገባ በጉዳዩ ላይ አሰናድታለች። ሳራ ወልዴና ሰናይ ቴኋላ ወርቅ የቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚቀሩት ተሞክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢ እና አጋር መስራች ሰናይቶ ኋላ ወርቅ፣ ያው መጀመሪያ ሀዘን ነው የሚሰማው በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩ ነው የምታስቢው። እና ፊቸር ላይ ምንድን ነው መሆን ያለበት ብለሽ ስታስቢው፣ ኢትዮጵያ ውስጥ ስታስቢው ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ በሙሉ እንትን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል፣ ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድን ነው ይሄ ልጅ ምንድን ነው የምናደርገው? እንዴት ነው የሚሆነው? አንድ ልቤ እንዲያውም እንደ ምናለ ወደ ውጭ ስፖንሰር ነገር የሚያገኝ ሰው ባገኘው እና ዩ ወጥቼ ውጪ በተማረልኝ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድነው የተሰማኝ፣ በቃ አሀ ለካ አንደን አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው እስጠይቃቸው ነው፣ እኛ እኮ ሄደ ነበር እንደዚህ እንደዚህ ግን የሚፈልጉት እነሱ በስምንት አመት በላይ ሲሆኑ ነው የሚቀበሏቸው፣ እና ከዛ በፊት አይቀበሏቸውም። እዛ ተመልሼ ሳስበው አሁን ልጅ ማየት ውጪ ሁሉም ነገር ያደርጋል እንደ ልጅ ማለት እንደ ልጅ ብዙ ነገር ያደርጋል ድምፅ የሰማበት ቦታ ይሄዳል። ድምፅ ይነካካል። በቃ እንደ ልጅ ማለት ነው። በ የማያውን አያይም እንጂ ሁሉንም ነገር ያደርጋል። እና ይሄ ልጅ መዋል ህጻናት የሚባለውን ነገር መዋል አለበት፣ እውነት ነው፣ መጫወት አለበት፣ ከልጆች ጋር ከመገናኘት አለበት የሚለውን ነገር ነው ያሰብኩት። እና እና እንዴት ነው ምናምን ስልናቸው እንደዚህ እንደዚህ ያስበናል። በቃ ከዛ በኋላ አብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባች አሉ። እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው፣ ይጫወታሉ ኮሚኒኬት ያደርጋሉ። ሬልም መነካከት ጀምረዋል ብዙዎቹ። እንዲሁም ደህና የሚሉ የሚችሉም ልጆች አሉ። እነሳሚ ምድሜ ከፍ ያሉ ይችላሉ ማለት ነው። ሳራና ሰናይት ልጆቻቸው ከጊዜያቸው ቀድመው በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች። ያለ ጊዜ የተወለደ ልጅ ነው። በሰባት ወሮ፣ ነው የወለድኩት አሜንን እና፣ ተወልደው አንድ ኪሎ ነበረ። ከተወለደ በኋላ ያው ሙቀት en es ሙቀት ክፍል ውስጥ ሁለት ወር ከቆየ በኋላ ነው። እንግዲህ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ብርም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። እኛ ከወጣሁኝ በኋላ ነው በአምስት ወር ነው አይኑን ሸውራር ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለ ብለን ሆስፒታል ስንወስደው ነው እንግዲህ በጣም ሌት ሆነሻል፣ ዘግይተሻል አሁን ምንም አይነት ህክምና አይኖረውም አምስተኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛ በኋላ ያልሄድኩበት ሆስፒታል የለም። በምችለው በእምነቴ ሞክሬያለሁ፣ ግን የምችለውን ህክምናም አድርጌለታለሁ። ዳም አርጓል አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ። ከአምስተኛ ደረጃ ወደ አራተኛ ደረጃ ሬቲናው ተለጥፎለት ትንሽ አሁን ብርሃን ነገር ይከተላል ማለት ነው። ቀድሞ በግራፊክስ ሙያ ላይ የነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ሕጻናት ለመክፈት የቆረጥበትን ሂደት ታስረዳለች። አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተናል ፈልገን በሀገር ደረጃ ለእነዚህ ሕጻናት ትምህርት ቤት የለም። ሰው ልጆቻችንን አቅፈን ቤት ውስጥ ስምንት ዓመት ድረስ መቀመጥ የለብንም። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያና በተለያየ ቦታ ተገናኝተን ነው ይህንን ድርጅት ቤት እንመስርት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እርዳታ ድርጅት አድርገን ነው ብዬን ማየት የተሳናቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው አስተማሪ አይደለውም። በእውቀቴ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? የልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌሎች ጓደኞቹ ቦርሳ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም ሰው ምን እናድርግ ብለን ስንነጋ ቁጥር አጠቃላይ ሰባት ነን። ከእነሱ ጋር ተገናኝተን ምንድን ያወራ ነው? ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች መዋለ ህጻናት ማለት ነው። እንደ ሀገር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ህጻናቶች አሉ። እነዛ ህጻናቶችንም ማውጣት ማብቃት፣ እውቀት አላቸው፣ ጭንቅላታቸው የሚገርም ነው፣ መቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣን እና ይህን ድርጅት መስርተን ዛሬ ከስራችን ሰላሳ ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው። የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁኑ ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች። አካውንቲንግ ነው የምሰራው፣ በፋይናንስ ላይ ነው የምሰራው። እኔ ራሴ ትሬን መደረግ አለብኝ እኔ ብሬ ለማስተማር ግን እኛ ያደረግነው ምንድን ነው? ትምህርት ቤቱን ካዘጋጀን በኋላ በስፔሻል ኒድ የተመረቁ ልጆች ቀጥረናል። ከዛ በኋላ ናኒዎች ቀጥረናል የሚያግዟቸው እንደሱ አድርገን ነው ትምህርቱን እንዲካሄድ ያደረግ ነው እኛ ራሳችን ሰልጣኝ ነን የትምህርቱ በተለይ ብሬልን አሁን ከነሳሚ ነው አሁን እኛም እየሰማን እንደገና የአንዳንድ ዝግጅቶች እንትን እያደረጉ እንድንማር እየታቀደ ያለው ምክንያቱም ከባድ ነው። የእነሱን ትምህርት ለማስተማር እኛም አናውቀውም እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት የሚመጡም አሉ፣ ቀጥታ ትምህርቱን ማቴሪያሉንም በማምጣት የሚያገዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆቹን የሰጠናቸው እንጂ እኛ ቀጥታ የሳተፍን አይደለም። ትምህርት ቤቱ በበጎ ፈቃደኞችና በወላጆቹ አቅም አዲስ አበባ ወደ ጆሞ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፦ ዋናው ያለብን እኛ ችግር የቤት ኪራይ እና የአስተማሪ ደሞዝ ነው። የሚሸፍንልን ካገኘን እንደው መንግስትን ቢያየን ብለን የምናስበው የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግስትም ቢተባበርን ከዚህ ወጪ ሊገላግለን እኛ አሁን ሄዴክ የሆነብን ራስ ምታት የሆነብን እነዚህ ህጻናቶች፣ አምና ወጥተው ዘንድሮ ቀጥለዋል። ኔክስት ይር ይቀጥላሉ ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው፣ አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሶ ፖርሳውን ይዘው ቤት ውስጥ ይቀመጣሉ ወይ? ይህን ነው እየፈራን ያለ ነው። እና የኢትዮጵያ ሕዝብ እንዲሰሙ የምንፈልገው ይሄንን ነው። ይሁን እንጂ ምንም አይነት ሟለ ህጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት የኋላ ወርቅ ተግዳሮቶች ቢኖሩም ራያቸው ሰፊ መሆኑን ነው የጠቆመችው። እንደ ራዕይ እንግዲህ አሁን እኛ የምናስበው ልጃችን አብዛኞቹን እንደ ልጅ ወጥተው እንደ ልጅ ተምረው እንዲገቡ ነው የምንፈልገው። እና አንደኛ ክፍልም ሁለተኛ ክፍልም እያለን የመስፋት ራዕይ አለን። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የዓይነ ስውርነት የመጣበትን ምክንያት ከምንጩ ለመቅረፍ በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን ፕሪማቶ ዶር ለ የተባሉ እናቶች በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጭንም ማድረቅ ስላለብን መቀጠልም ስለሌለበት ማለት ነው። ቀላል የሆነውን ነገር መቅረፍ እንችላለን። ቪዥን ማየትት አድማጮቻችን እና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።